የጀርመኗ ከተማ ቦን ላይ ለሁለት ሳምንታት እየተካሄደ ያለው የአየር ንብረት ጉባኤ ነገ አርብ ይጠናቀቃል። ከዓለም አቀፉ የአረንጓዴ አየር ንብረት ፈንድ ኢትዮጵያ የ45 ሚሊዮን ዶላር ድጋፍ በቅርቡ አግኝታለች። በቦን ጉባኤ ላይ እያሻቀበ የመጣው የዓለም የብክለት መጠን ለአየር ንብረት ለውጥ መቋቋሚያና ምርምር የሚያስፈልገው በጀት በስፋት ከተመከረባቸው መካከል እንደሆነ ታውቋል። በጉባኤው ላይ ዩናይትድ ስቴትስ ሁለት ገጽታ ይዛ ተገኝታለች። ሰሎሞን አባተ ተጨማሪ አለው። የትራምፕ አስተዳደር ከፓሪስ የአየር ንብረት ስምምነት ለመውጣት በመወሰኑ ምክንያት የሚፈጠረውን የበጀት ክፍተት አውሮፓ እንድትደፍን የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ጥሪ አሰምተዋል። ማክሮን እንዲህ አይነቱን ጥሪ የጀርመኒቱ ከተማ ቦን ላይ ሲያስተላልፉ ዋሽንግተን ከዓለም መንግሥታት የተነጠለችበት 23ኛው የወገኖች ጉባኤ ወይም ሲኦፒ 23፣ ሲካሄድ ሰንብቷል። ይሁን እንጂ ዩናይትድ ስቴትስ ጨርሶኑ ያልተወከለች፣ ያልተገኘች አገር አልነበረችም። ፌዴራል መንግስቱ የአሜሪካ እንደወጣ አድርጎ ነው እየሰራ ያለው የቦኑ ጉባኤ። እና ያ ማለት ምንድን ነው? በህጋዊነት አንጻር ስናየው የፓሪስ ስምምነት አሁን የሚጠብቀው የሚያደማ ጥርስ ያለው እና በደንብ ለውጥ የሚያመጣ ቅነሳ ይደረጋል አይደረግም የሚለው ላይ ነው እየተሰራ ያለው። የአሜሪካ የፌዴራል መንግስቱ መውጣት ቢያንስ ያው በትራምፕ ጊዜ ማለት ነው በትራምፕ የስልጣን ዘመን ጊዜ ላይሆን ይችላል በሚል ተወስዶ ነው እየተሰራ ያለው። ግን አሜሪካ ሁለት አይነት ገጽታ ይዛ ነው ቦን የተገኘችው። አንደኛው የፌዴራል መንግስቱ የፕሬዚደንቱ የዋይት ሀውስ ገጽታ ልንለው የምንችለው እንዲያውም ጭራሽ ከፓሪስ መውጣታቸው መናገራቸው ብቻ ሳይሆን ለአየር ንብረት ለውጥ በካይ ጋዞች ወይም ለዋጭ ጋዞች ልቀት ዋና ተጠያቂ የሆነውን የከሰል ድንጋይን ሲያሻሽቱ ነው የታዩት ቦን ላይ ሄደው ማለት ነው። እንግዲህ በእንግሊኛ ፕሮሞት የምንለው ማለት ነው። ይሄ አንዱ መጥፎ እና ብዙዎች የካሊፎርኒያው ገዢ ጄሪ ብራውን ጨምሮ በፌዝ መልኩ የገለጹት ነገር ነው። ይህ አንደኛው ገጽታ ነው። ሌላው ግን አሁን ያነሷቸው የካሊፎርኒያው ገዢ ጄም ብራውን እና የቀድሞ የኒውዮርክ ከንቲባ ማይክል ብሎምበርግ የሚመሩት ደግሞ ልኡካን ሀያ የአሜሪካ ግዛቶችን ወደ መቶ ሶስት አካባቢ የሚሆኑ የአሜሪካ ከተሞችን እና እንዲሁም ከአንድ ሺ ሶስት መቶ በላይ የሚሆኑ የአሜሪካ ኩባንያዎችን ወክለው የሄደው አሜሪካውንም ከፓሪስ ስምምነት ውስጥ አለች። ቢያንስ በተግባር ያው የፌዴራል መንግስቱ በሌለበትም እንኳን ቢሆን እታች ያለ ነው ከተሞች፣ ግዛቶች ወይም ስቴቶች ማለት ነው እና ኩባንያዎች ስራውን እየሰራን ነው እና አሜሪካ አልወጣችም የሚለው በጎ ገጽታ አሳይቷል። ስለዚህ ምንድን ነው ይሄ ስንወስደው የአሜሪካ መውጣት አሳዛኝ ቢሆንም ከመሪነት ሚናዋ ወደኋላ ማለቷ ማይጠበቅ ቢሆንም መሬት ላይ ያለው ግን እንዲያውም ሌሎች ሀገሮች የበለጠ ኃላፊነት እንዲሰማቸው አሜሪካ ውስጥ ደግሞ ያሉት ታች ድረስ ያሉት የተለያዩ አካላት ከፌዴራል መንግስት ውጭ ጥሩ ሚና እንዲጫወቱ አድርጓቸዋል። በቦኑ ጉባኤ ብዬ ነው መወስደው። በካናዳው ዩኒቨርሲቲ ኦፍ ካልገሪ ተባባሪ ፕሮፌሰር የአየር ንብረት ተመራማሪ እና ተሟጋቹ ዶክተር ጌታቸው አሰፋ ናቸው። የአውሮፓ መንግስታትና የግሉ ዘርፍ ለመንግስታቱ ድርጅት ሳይንሳዊ አካል የአየር ንብረት ለውጥ በይነ መንግስታዊ ቡድን በምህፃር አይፒሲሲ ተብሎ ይታወቃል፣ የሚበቃ ገንዘብ መመደብ መቻላችንን ማረጋገጥ አለብን ብለዋል የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ለቦኑ ጉባኤ ታዳሚዎች። መስዮር ማክሮን መልእክታቸውን ይቀጥሉና፣ ሁሉም ሀገሮችም የኢነርጂ ሽግግራቸውን እንዲያቀላጥፉና እንዲያፋጥኑም ጥሪ አስተላልፈዋል። ሀገራቸው ፈረንሳይም በመጪዎቹ አራት ዓመታት ውስጥ የከሰል ቁፋሮና ብዝበዛ ተቋማቷን ሁሉ እንደምትዘጋ ይፋ አድርገዋል። ባለጠጋ ሀገሮች የራሳቸውን ሁለንተናዊ ደንብ በድፍኑ ዓለም ላይ ደንግገዋል። ያ ድንጋጌያቸው ግን ሊፈጥር የሚችለውን አሳዛኝ ታሪክ ወይም ትራጀዲ በሌሎች ላይ ሊጭን ከቶውኑ ውጉዝ የተከለከለ ነው አሉ ማክሮን። ሀገሮች የዛሬ ሁለት ዓመት ፓሪስ ላይ በተግባቡት መሠረት የበካይ ጋዞችን ልቀት መቀነሳቸውን እንዲያፋጥኑ ፈረንሳይና ጀርመን ግንባር ፈጥረው እየገፉና እያበረታቱ ናቸው። ያ የፓሪስ ስምምነት በያዝነው ምዕተ ዓመት መጨረሻ ላይ የሚኖረው የዓለማችን ሙቀት በሺ ዘጠኝ መቶ ዘጠናዎች ውስጥ ከነበረው ከሁለት ዲግሪ ሴልሺየስ እንዳይበልጥ ሊያደርጉ የሚችሉ እርምጃዎችን መውሰድ ነው። ይሁን እንጂ የሰሞኑ የቦን ጉባኤ ጭንቀት ሆነው ከሰነበቱ ጉዳዮች አንዱና ዋነኛው ለተወሰነ ጊዜ ያህል በከባቢው አየር ውስጥ የተረጋጋ የመሰለው የተቃጠለ ጋዝ ወይም የካርቦን ዳይኦክሳይድ ክምችት መልሶ የማሻቀብ አዝማሚያ ማሳየቱ ነው። አዎ እንግዲህ ምንድን ነው አሁን እንደተባለው ከሁለት ሺ አስራ አራት በአውሮፓ አቆጣጠር እስከ ሁለት ሺ አስራ ስድስት የነበሩ ሶስት አመታት ሳይጨምር ለውጥ ሳያመጣ ቆይቶ ነበረ አጠቃላይ መጠኑ በዓለም አቀፍ ደረጃ ሁለት ሺህ አስራ ሰባት ላይ ግን የሁለት ፐርሰንት ጭማሪ ያሳይቷል። ና ሁለት ምክንያቶች ናቸው። አንዱ የህንድና የቻይና ልቀት መጨመር ነው በዚህ አመት። ሁለተኛው የአሜሪካና የአውሮፓ የሚፈለገው ያክል ቅነሳ አለማሳየታቸው ነው። በዋናነት የተነሳው አጠቃላይ እንግዲህ ይሄ የዚህን አመት ካየ ነው። እና ምናልባት የሚቀጥለው አመት እንደዛ ይቀጥላል ነው። ግን በጅሙ ጊዜ ከወሰድ ነው ግን ዓለም አቀፍ የልቀት መጠን በተለይ ከፓሪሱ ቃልኪዳን ጋራ በተያያዘ ማለት ነው። ፓሪስ ላይ የተለያዩ ሀገሮች የቅነሳ ቃልኪዳን ገብተዋል። እዛ ቃል ኪዳን ውስጥ በምታይበት ሰዓት እነ ቻይና እነ ህንድ የመሳሰሉት በተቀመጠው የጊዜ ቀመር ያንን ይፈጽማሉ የሚል አካሄድ ነው እያየን ያለ ነው። ችግሩ ግን የሚመጣው የፓሪስ ቃል ኪዳንን ቢፈጽም እንኳን እንደ ግብ የተቀመጠው ዓለም አቀፍ ግብ በሁለት ዲግሪ ጭማሪው ከቅድመ ኢንዱስትሪ አብዮት ጋር ሲነጻጸር በሁለት ዲግሪ ጣራ ብቻ እንዲጨምር የተባለው አይሟላ። ምክንያቱም የሚያስፈልገው የቅነሳ መጠን ከዚህ እጅግ የላቀ ነው። በዛም ነው ቦን ውስጥ እነዚህ የፓሪስ ስምምነት አፈጻጸም መመሪያ ከማውጣት ጋራ ጎን ለጎን አይ የገባ ነው ቃል ኪዳን ራሱ በቂ አይደለም። ስለዚህ የቅነሳ መጠኑ በሚቀጥለው ዓመት ፖላንድ በሚደረግበት ሰዓት የበለጠ አጠናክረን ጥልቅ የሆነ ቅነሳ ወይም ደግሞ በደንብ የሚያደማ ቅነሳ ነው ቃል ኪዳን መገባት አለበት በተግባር መንፈጸም ያለበት የሚለው ነው። በሆኑ ውስጥ አሁን እንደ ንግግር እየተደረገ ያለ ለአየር ንብረት ለውጥ ጫናዎችና ጉዳቶች መለማመጃና መቋቋሚያ እንዲሁም ለምርምር ጉዳይ የበለጸጉት ሀገሮች እንዲያዋጡት ታስቦና ስምምነትም ላይ ተደርሶበት የነበረው የመቶ ቢሊዮን ዶላር ጉዳይስ? ዶክተር ጌታቸው ያብራራሉ። በዛ በኩል ብዙ ተስፋ አልታየም፣ መቶ ቢሊዮን ዶላሩን መሰብሰብ ላይ። እንዲያውም የታሰበው ከሁለት ሺ ሀያ አምስት በኋላ የመቶ ቢሊዮን ራሱ በቂ ስለማይሆን ከዛ በላይ ለመሄድ ነበረ። ይሁንና ሌሎች መፍትሄዎችም እየተፈለጉ ነው። ከዛ ጋር አንዱ ወዲያው ወደ ተግባር ተገብቷል። አሁን የተሰበሰበው ብርም ቢሆን በአነስተኛ መጠንም ቢሆን ለሀገራት እየተሰጠ ነው። ከዚሁ ጋር በተያያዘ የኢትዮጵያን ማንሳት እንችላለን። አሁን ባለፈው ወር በጥቅምት ወር የሀምሳ ሚሊዮን ዶላር ድጋፍ አግኝታለች ከዚሁ ከተሰበሰበው ገንዘብ ማለት ነው ኢትዮጵያ ኢትዮጵያ እና ፕሮጀክቱ ሀምሳ ሚሊዮን ነው የሚያወጣው አርባ አምስት ሚሊዮኑ ከዚህ ገንዘብ ተገኝቷል። ግሪን ፈንድ ከሚባለው ክላይሜት ፈንድ አምስት ሚሊዮኑ ራሴ አወጣለሁ ብሎ የኢትዮጵያ መንግስት በውሃ አቅርቦት ከጾታ ጋርም በተያያዘና እንዲሁም ከአየር ንብረት ለውጥ ከድርቅ ጋር በተያያዘ ከዚሁ በአየር ንብረት ለውጥ ላይ በደረሰባት ተጽዕኖ ተብሎ ገንዘብ አግኝታለች። ይሄ ቀደም ብሎ ካገኘችው የሶስት መቶ ሺህ ዶላር ለመዘጋጃ ለማደራጃ ተብሎ ካገኘችው በተጨማሪ ማለት ነው እና ትንሽ ትንሽ ቢሆን እየተሰጠ ነው ያለው ግን በትልቁ ኢትዮጵያ እንዲያውም አሁን አምና ጀምሮ ለሁለት ዓመት የምትመራው የዋስትና የመድን ዋስትና እንደምንለው ማለት ነው፣ ኢንሹራንስ ከአየር ንብረት ለውጥ ጋር በተያዘ የተጋላጮቹ ሀያ ይሄ እንግዲህ የቡድን ሀያ ቡድን ሰባት እንደምንለው ኢትዮጵያ ያለችበት ከአየር ንብረት ለውጥ ጋር በተያዘ ተጋላጭ የሆኑ ሀያ ሀገሮች አንድ ስብስብ ፈጥረዋል ቨሎነራብል ትዌንቲ የሚባል ወይም ተጋላጮቹ ሀያ ልንለው እንችላለን በአማርኛ ያ በኢትዮጵያ መሪነት አሁንም እዛ ቦን ላይ ይሄ የመድን ዋስትናው ቅርጽ ምን ይያዝ እንዴት ይከፈል ምን አይነት ጉዳት ነው ከአየር ንብረት ለውጥ ጋር የሚያያዘውና ካሳ የሚያስፈልገው የሚለው ንግግር እየተደረገበት ነው እና በትንሽ ደሴት ሀገሮች በአፍሪካ ሀገሮች ታዳጊ ሀገሮች እየተገፋ ያለው የዚህ የኪሳራና ጉዳት ካሳ መምጣት አለበት ገንዘቡ እንዴት ይመጣል፣ ያው ዝርዝር ነገር ሆኖ ግን ይሄ እየተገፋ ያለ አጀንዳና ቦንም ላይ እንደ አጀንዳ ያለ ነገር ነው እና ውጤቱን እንግዲህ ከጉባኤው ጋር የምናየው ነው የሚሆነው። የአፍሪካን ሀገሮች ወክለው ንግግር ያደረጉት የጋቦን ፕሬዚደንት አሊ ቦንጎ አህጉራቸው በብክለቱ ምክንያት የማይገባውን ዋጋ እየከፈለ መሆኑን ለክቡራትና ክቡራን የቦኑ ጉባኤ ተሳታፊዎች ተናግረዋል። በተራራው እግር ስር እንገኛለን እንገናኛለን እየጨመሩ ያሉት ጎርፎች አይደርሱብንም ከሚል አጉል ተስፋ ይልቅ መንገዳችንን ሽቅብ መያያዝ ይኖርብናል ብለዋል ቦንጎ። የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በበረቱ ተከታታይና እጅግ የከበዱ የውቅያኖስ ማዕበሎች የተመቱና የወደሙ የካሪቢያን ሀገሮችን በቅርቡ መጎብኘታቸውን አመልክተው ያንን ሁኔታ የሁላችንም መጻኢ ዕጣ ፈንታ የትንቢት ፈንጣቂ ማሳያ ነው ብለውታል። እሳቶች እና ጎርፎች፣ ሌሎችም የተፈጥሮ አደጋዎች ዓለማችንን እያተራመሷት ይገኛሉ። የአየር ንብረቱን ሚዛን እያዛባ እንደሆነ ሳይንቲስቶቹ ያለመታከት የሚናገሩት በአካባቢያችን የተጠራቀመው የካርቦን ዳይኦክሳይድ መጠን ባለፉ ስምንት መቶ ሺህ ዓመታት ውስጥ ታይቶ በማይታወቅ ሁኔታ አሻቅቧል ዛሬ